የውስጥ ችግራችሁን ፍቱ በሚል ብሔራዊ የምርጫ ቦርድ የሰጠው የሁለት ሳምንታት የጊዜ ገደብ ሊጠናቀቅ የቀረው ቀናት ብቻ ቢሆንም የመኢአድ መሪዎች ግን ምንም አይነት እንቅስቃሴ እያደረግን አይደለንም ሲሉ አስታውቀዋል። ከዚህ በኋላ የምንጠብቀው ምርጫ ቦርድ የሚወስደውን እርምጃ ብቻ ነው ሲሉም ፕሬዚዳንቱ አቶ ማሙሽ አማራ አስታውቀዋል። በጥቅምት 28 ጠቅላላ ጉባኤያችን የተሳተፉ አንዳንድ አባሎቻችንም እንግልት እየደረሰባቸው ነው ብለዋል ፕሬዚዳንቱ። እስክንድር ፍሬው ዘገባ አለው። የመላው ኢትዮጵያ አንድነት ድርጅት መያድ እና አንድነት ለዲሞክራሲና ለፍትህ ፓርቲ የውስጥ ችግሮቻቸውን ይፍቱ በሚል የምርጫ ቦርድ የሰጠው ቀነ ገደብ ሊጠናቀቅ ቀናት ብቻ ቀርተውታል። ጥቅምት 28 በተካሄደ ጠቅላላ ጉባኤ የተመረጡት የመያድ አመራሮች ግን ከዚህ በኋላ ተጨማሪ ጉባኤም ሆነ ሌላ እንቅስቃሴ እንደማያካሄዱ እየገለጹ ነው። ዛሬ መግለጫ የሰጡት አመራሮቹ በፓርቲው ውስጥ የተካሄደው ምርጫ ሕጋዊ መሆኑን በድጋሚ አስታውቀዋል። ቪኦኤ ያነጋገራቸው የፓርቲው ፕሬዝዳንት አቶ ማሙሼት አማረም የሁለት ሳምንቱ ቀነ ገደብ መጠናቀቅ እንደማያሳስባቸው ነው ያብራሩት እኛ እንግዲህ አሁን ውሳኔውን የሚወስነውን ውሳኔ ነው እየጠበቅን ያለ ነው ምክንያቱም ከመያድ መተሪያ ደንብ ውጭ ሶስት ጊዜ በሁለት ወር ውስጥ ጠቅላላ ጉባኤ እንድንጠራ ቦርድ እያስገደደን ያለው እሱን በምንጠራነው ጊዜ ሊገኝ አልቻለም ስለዚህ ልገኝ ችሎ በታዛቢነት ሁኔታውን መከታተል ካልቻለ የመያድን የጠቅላላ ጉባኤ ውሳኔ የመቀበል ግዴታ አለበት እኛ የውስጥ ችግራችንን በስምምነት በውይይት ጠቅላላ ጉባኤው ወስኖ አረጋግጦ ሄዷል ውጪ የሚደረጉ ድራማዎችና እና የህፃን ላይ ስራዎች ሁሉ መቆም መቻል አለባቸው። የጠቅላላ ጉባኤውን ሪፖርት አያይዘን ሰጥተነዋል። በሪኮማንድ ይልከንለታል። እርግጠኛ መሆኑን ለማረጋገጥ በአካል ሄደን ሰጥተነዋል። አልተቀበለም። ሁሉንም ካልተቀበለ ምን ችግር አለ ብሎ ነው ለኛ ችግራችሁን ፍትም የሚለን። ጥቅምት 28 ከተካሄደውና ምርጫ ቦርድ እውቅና ካልሰጠው ጉባኤ ጀምሮ በአባሎቻችን ላይ የሚካሄደው ጫና ጨምሯል ሲሉም አቶ ማሞሼት አስረድተዋል። የፓርቲው ምክትል ፕሬዝዳንትና የሰሜን ቀጠና ኃላፊ አቶ ዘመነ ምህረት ደረሰባቸው ያሉትን በማስረጃነት ጠቅሰዋል። ምክትል ፕሬዝዳንትና የሰሜን ቀጠና ኃላፊ ከዚህ ጠቅላላ ጉባኤ ጥር ሶስት ተደርጎ ከተመለሰ በኋላ በፌዴራል ፖሊሶች ባለቤቱና ሕጻን ልጁ ፊት ከፍተኛ ድብደባ ደርሶበት አሁን የት እንደደረሰ አይታወቅም። ከአዲስ አበባ ወዴት ማለት ነው? ወደ ጎንደር በሄደ ማግስት ነው ይሄ ግፍና መከራ የደረሰበትና ስለዚህ ይሄ ሁሉ መቆም መቻል አለበት። ፓርቲው የምክትል ፕሬዝዳንቱን የደህንነት ሁኔታ እየተከታተለ መሆኑንም ዛሬ ባወጣው መግለጫ አስታውቋል። ይሄንኑ የመኢአድ ምክትል ፕሬዝዳንት እስር ከገለልተኛ ወገን ማጣራት አልተቻለም። ከአማራ ክልል ምላሽ ለማግኘት የተደረገው ጥረትም ለጊዜው አልተሳካም። እንደተገኘን መለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ